የተባበሩት መንግስታት ድርጅት የሰብዓዊ መብት ምክር ቤት ከሰሞኑ መደበኛውን ዓለም አቀፍ የሰባዊ መብት ግምገማ አከናውኗል። በአሁኑ የግምገማ ምዕራፍ 14 ሀገራት የመሰንበቻው እንቅስቃሴያቸው የታየ ሲሆን ከሀገራቱ መካከል አንዷ ኢትዮጵያ ነበረች። ኢትዮጵያን በመወከል ሀገሪቱ ሰብዓዊና ዲሞክራሲያዊ መብቶችን ለማስከበር ያደረገቻቸውን ጥረቶች፣ ስኬቶችና ተግዳሮቶች ከመቶ ሰማንያ በላይ ለሆኑ የሀገራት ተወካዮች ያሰሙት የኢትዮጵያ ፌዴራላዊ መንግስት ምክትል ጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስ ናቸው። ዶክተር ጌዲዮን በህዝባዊ ጫና ምክንያት በሀገሪቱ ውስጥ ለውጥ ከተፈጠረ ወዲህ ኢትዮጵያ በሰብአዊና ዲሞክራሲያዊ መብቶች አከባበር ረገድ መልካም እርምጃዎችን ስለመውሰዷ አስረድተዋል። The government has granted pardons and amnesties to thousands of citizens. የኢትዮጵያ መንግስት በሺዎች ለሚቆጠሩ በተለይ ደግሞ በጸረ ሽብር አዋጅ ተከሰውና ጥፋተኛ ተብለው ለነበሩ ዜጎች ይቅርታና ምህረት አድርጓል። በይቅርታና በምህረቱ ከተለቀቁት መካከል ጋዜጠኞች፣ የኢንተርኔት ላይ ጸሐፊዎች፣ የመብቶች ተሟጋቾችና የፖለቲካ መሪዎች ይገኙበታል። በጸረ ሽብር ሕጉ ሽብርተኛ በሚል ተፈርጀው በሀገር ውስጥ እንዳይንቀሳቀሱ ገደብ ተጥሎባቸው የነበሩ ሁሉም የፖለቲካ ፓርቲዎች ስሞች ከሽብር ተቋማት ዝርዝር ተፍቀው ወደ እንቅስቃሴያቸው እንዲመለሱ ተፈቅዷል። የተሰደዱ ጋዜጠኞች፣ ጸሐፊዎች፣ ፖለቲከኞችና የሚዲያ ተቋማት ወደ ሀገር ቤት ተመልሰው በነጻነት እየተንቀሳቀሱ ይገኛሉ። ምክትል ጠቅላይ አቃቢ ሕጉ ከዚህ በተጨማሪ የአፈና ሰለባዎች የነበሩ ድረገጾችና የሳተላይት ቴሌቪዥን ጣቢያዎች ዳግም መከፈታቸውን የስቃይ ተግባር ሲፈጸምባቸው የነበሩ ስፍራዎች እንዲዘጉ በሰብአዊ መብት ረገጣ ተሳታፊ የሆኑም እንዲጠየቁ ስለመደረጉም አትተዋል። ቀደም ባለው ዘመን ለደረሰው ጥፋት ሁሉ መንግስታቸው ይቅርታ መጠየቁን አስታውሰው። ከዚህ ባሻገር የተቋማትን አወቃቀር የሚመለከቱ ሕጎች እንዲከለሱ አዳዲስ ሕጎችም እንዲወጡ ጥረት ስለመደረጉ ተናግረዋል። እስታብሊሽመንት ፕሮክላሜሽን ኦፍ ናሽናል ዲፌንስ ፎርስ፣ የሀገር መከላከያ ሰራዊት፣ የምርጫ ቦርድ፣ የእንባ ጠባቂ ተቋም ማቋቋሚያ አዋጆች እንዲከለሱ ተደርጓል። ከዚህ በተጨማሪ የብሔራዊ ደህንነት አገልግሎትና የፌዴራል ማረሚያ ቤቶች ማቋቋሚያ አዋጆች በአሁኑ ሰዓት ክለሳ እየተደረገባቸው ይገኛል። አር ካረንትሊ አንደር ሪቪዥን። እነዚህን እርምጃዎች እያደረግን ባለንበት ሰዓት ግን አንዳንድ ምክንያቶች እየፈተኑን ነው ያሉት ዶክተር ጌዲዮን ጢሞጤዎስ በተለይ ደግሞ በተለያዩ ስፍራዎች የሚፈጠሩ ግጭቶች የዜጎችን መብቶች ለማስጠበቅ ከባድ መሰናክል እንደፈጠሩ አልሸሸጉም። ፔንታፕ ግሪቨንስስ ንቴንሽንስ በጥፋት ኃይሎች የሚጋጋሉ ከጀርባ ዓላማ ያላቸው የቁጣ እንቅስቃሴዎችና ውጥረቶች ግጭትን፣ አለመረጋጋትና መፈናቀል በተለያዩ የሀገራችን ክፍሎች በመፍጠር በለውጡ ጥረት ላይ ጠንካራ ፈተና ደቅነዋል። መንግስትን ይህንን አደጋ በመረዳት የህግ የበላይነት ተጠያቂነትና ሰላም እንዲሰፍን የተለያዩ እርምጃዎችን እየወሰደ ነው። አካውንታቢሊቲ አንድ ፎስተር ፒስ እርምጃዎች ብለው ምክትል ጠቅላይ አቃቢ ህጉ የጠቀሱት የወሰንና ማንነትን የሚመለከቱ ጉዳዮች በሰላም እንዲፈቱ በህዝቦች መካከል መግባባት እንዲሰፍን ይጥራሉ የተባለላቸውን የወሰንና ማንነት እንዲሁም የብሔራዊ እርቀ ሰላም ኮሚሽኖችን መመስረት ነው። ከዚህ በተጨማሪ የመንግስት ጸጥታ ኃይሎች ከግጭቶች ጋር በተገናኘ ተሳትፎ አላቸው ተብሎ የታመነባቸውን ግለሰቦች በቁጥጥር ስር የመዋል እርምጃ እንደሚወሰድም ተናግረዋል። እኒህና መሰል ጉዳዮች ላይ ትኩረት ያደረገውን የምክትል ጠቅላይ አቃቢ ህግ ዶክተር ጌዲዮን ጢሞቴዎስን ሪፖርት የሰሙት የሀገራት ተወካዮች በበኩላቸው ኢትዮጵያ የጀመረችውን መንገድ በሰናይነት አንስተው አሁንም ግን ሀገሪቱ የዜጎችን ሰብዓዊና ዴሞክራሲያዊ መብቶች ለማስከበር ሳይመሽ መዘርጋት ያለባትን ብልሃቶች አጋርተዋል። ለአብነት የኖርዌይ ተወካይ ይህንን ብለዋል። እያሻቀበ የመጣው የሀገር ውስጥ ተፈናቃዮች ቁጥር እጅግ አሳሳቢ ነው። ኖርዌይ ኢትዮጵያ ልታስብባቸው ይገባል ያለችውን አራት ጉዳዮች አስቀምጣለች። አንደኛ የካምፓላ ስምምነትን በመቀበል በአገር ውስጥ እያሉ የተፈናቀሉ ሰዎችን የሚረዳ የፖሊሲ ማዕቀፍ ማበጀት አለባት። ሁለተኛ የጾታና ወሲባዊ ጥቃትን በተመለከተ በአጥፊዎች ላይ የሚተላለፈው ቅጣት በድጋሚ ሊጤን ይገባል። ጾታዊና ወሲባዊ ጥቃቶችን ለመከላከል የሚረዱ ተቋማት መጨመር አለባቸው። ሶስተኛ በእርቀ ሰላም ኮሚሽን በኩል የሚመለከታቸው ወገኖች ሁሉ የሚሳተፉበት የእርቅ ሂደት በፍጥነት ሊተገበር ይገባል። አራተኛ የተባበሩት መንግስታት ድርጅት ዴሞክራሲያዊና ሰብአዊ መብት መመሪያዎች ሊተገበሩ ዘንድ የብሔራዊ ትግበራ እቅድ እንዲዘጋጅ ይደረግ። የተባበሩት መንግስታት ድርጅት የሰብዊ መብቶች ምክር ቤት ወቅታዊ የሀገራት ግምገማ እንደ አውሮፓውያን አቆጣጠር ከ2006 ዓ ም ጀምሮ ሲከናወን የቆየ ነው። ሀገራት የሰብዊ መብት ሁኔታዎችን ለማሻሻል እያደረጓቸው ያሉትን እርምጃዎችና የገጠማቸውን መሰናክሎች የሚያጋሩበት መድረክ ከመሆን ባሻገር በመስኩ እጅግ የተሻሉ የሚባሉ ልምዶችን የሚለዋወጡበት እንደሆነም ድርጅቱ ካሰፈረው ሀተታ መረዳት ይችለናል። አርባ ሰባት አባል ሀገራት የተካተቱበት ምክር ቤት መቶ ዘጠና ሦስት የሆኑትን የጠቅላላ ጉባኤ ሀገራት ክንውን የሚመዝ ነው። የመንግስታት ገለልተኛ የሰባዊ መብት ተሟጋች ድርጅቶች እንዲሁም በዘርፍ ውስጥ የሚመለከታቸው አካላት የሚያቀርቧቸውን መረጃዎች ካጤነ በኋላ ነው። ለአሜሪካ ድምፅ ራዲዮ ለተጠናቀረው ዘገባ ሀብታም ስዩም ዋሽንግተን ዲሲ።